የፎቶ አውደሪዩን ከተመለከቱት መካከል የባህር ዳር ከተማ ነዋሪው አቶ ሙሉጌታ ነቃ ጠበብ ከአውደ ሪዩ በአማራ ክልል የደረሰውን የኢኮኖሚና ሰብአዊ ክስረት መረዳታቸውን ለዶች ቤሌ ተናግረዋል። ያው በምጣኔ ሀብት ብዙ ጉዳቶች ደርሰዋል። ለምሳሌ ያህል ኮሌጆች ወድመዋል። በኢንዱስትሪዎችም ደግሞ ብዙ የኢንዱስትሪ እቃዎች ወድመዋል። በግብርናም በኩል እንደዚ ግብርና ኮሌጆች ሀብቶች ተዘርፈዋል። ሌላው ደግሞ በሰዎች ስናይ በሰዎች ላይ የደረሰ ብዙ ጉዳት አለ። ለምሳሌ ያህል ሰዎች ሞተዋል። መቃብሮች አይተናል። ብዙ ጅምላ መቃብሮች በጭና በማይካራ እና በሌሎችም እንደዚሁ የፎቶዎችን ተመልክ ክተናል እና ዘግናኝ የሆኑ ጭካኔዎች የታዩባቸው ናቸው። ከጎንደር እንደመጡ የነገሩን አቶ ተሻገር ወልደ ሚካኤል በበኩላቸው በግብርናው ዘርፍ የደረሰው ጉዳት ልብ የሚያደማ እንደሆነ ከፎቶ አውደ ርዕዩ መረዳታቸውን ገልጸዋል። በጆሮችን የሰማነውን ወይ ደግሞ የተከታተል ነው የቆየነው ነገር በመሆኑ አሁን ግን በዓይኔ እንዳየሁት በጣም ከባድ ልብ የሚያደማ ነው ያየሁት። ያ ምንድን ነው፣ በተለይ በእንስሳቶች ላይ ሰው ሆነ በድሎ ሊሆን ይችላል፣ እንስሳቶች ምን በድለው ነው? አሁን የግብርና ፕላይ ኢኮኖሚያችን እንዳየሁት 85 ፐርሰንት የአማራ ህዝብ በግብርና ነው የሚተዳደረው። ከዚህ አንጻር ወያኔ ወይ ደግሞ ህወሓት በሰሜን ወሎና በደቡብ ወሎ፣ በሰሜን ጎንደር፣ በደቡብ ጎንደር፣ በአፋር ባደረሰው ጥቃት ከፍተኛ የግብርና ኢኮኖሚያችን ጎድቷል። ይህን ግፍና ይህን በደል ደግሞ መንግስት በጥሞና ታይቶ አጽፋውን መመለስ አለበት። በፈረሱ ተቋማት ላይ መቆዘም ዋጋ የለውም ያሉት አስተያየት ሰጪው እንዲያውም ተባብረን በተሻለ ደረጃ በመገንባት እውነተኛ የድል ባለቤት መሆናችንን ማሳየት አለብን ብለዋል። ባለፈው መቆዘም የለብንም ። እኛ አሁን ትናንትና ያፈረሰባቸውን የልማት አውቶሪቲዎቻችን እንደገና ደግሞ ገንብተን ከሌሎች አገሮች መካከለኛ ገቢ ካላቸው ተርታ ስናሳይ ነው ወያኔን አሸነፍን ነው የምንለው። ከአሜሪካ ሲያትል የመጡት አቶ ይርታቸው መኮንን በሰጡት አስተያየት በቀጣይም ተመሳሳይ ጉዳቶች እንዳይከሰቱ አንድነትን ማጠናከር እንደሚያስፈልግ አስተያየት ሰጥተዋል። የአማራ ሕዝብ በየቦታው እየተገደለ ስላለ ተደራጅቶ መከላከል ራሱ አድኖ ኢትዮጵያ ማዳን የሚችልበት ኃይል መገንባት አለበት። ያንን ካላደረግነ በተናጠል እየሞትነ የመነመነ ነው የምንሄደው። ተደራጅቶ ራስን አድነ ኢትዮጵያ ለማዳን የሚደረገው ትግል ትልቅ ምሰሶ ኃይል መገንባት የምንችልበት ያንን ስራ ስንሰራ ነው። ካልሰራን ምንም የምናገኘው ነገር የለም። አሜሪካን ስንኖር በሰዓት ነው የሚከፈለን። ሰርተን ነው ውጤቱ የምናገኘው ገንዘብ የምናገኘው። ስለዚህ የኢትዮጵያ ህዝብ ደግሞ የአማራ ህዝብ ደግሞ መደራጀት አለበት። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበርም ወረራ የተፈጸመብን የጠላቶቻችን ጥንካሬ ሳይሆን የኛ የአንድነት መላላት ነው ሲሉ ተናግረዋል። የዚህ ችግር የጠላት ጥንካሬ ነው ብለን መውሰድ አንችልም። ዋነኛው ችግር አማራ እንደ ህዝብ ተደራጅቶ ውስጥ አንድነቱን ጠብቆ ለጥፋት የሚመኙለትን ኃይሎች መቋቋም የሚያስችል አቅም ፈጥሮ ባለመንቀሳቀሱ የመጣ ነው ብለን መውሰድ ይጠበቅብናል። ቀጣይም ቢሆን ተመሳሳይ ጥፋቶች እንዳይኖሩ ውስጥ አንድነታችን ማጠንከር ጥንካሬ መፍጠር፣ መደማመጥ፣ ለጋራ አላማችን መቆም፣ የተለያዩ አጀንዳዎች እየሰጡ እኛን ሊከፋፍሉ የሚፈልጉትን ቦታ ማሳጣት ይጠበቅብናል። አቶ ይርዳቸው መኮንን የጥፋቱን መጠንና ስፋት በአንድ ቋንቋ ብቻ ሳይሆን የዓለም ታላላቅ ሚዲያዎችም እንዲዘግቡትና ሁሉም ሊያውቀው እንደሚገባ አሳስበዋል። አማራ የሚቀጣው የሚገደለው ኢትዮጵያዊ ነው ስላለ ብቻ ነው እንጂ ሌላ የተለየ ጥቅም ከኢትዮጵያ ያገኘው የለ። ስለዚህ ይህን ነገር ሁላችን እንድናስብበት፣ በውጭ ያለውን ተባብረው እንዲሰራ፣ ለዚህ ደግሞ መንግስት ሰፋ ያለ ስራ እንዲሰራ ተቋሞች እንዲረዱ ተመልሰን የማቋቋም የደረሰውን በሙሉ አሁን በአማርኛ ብቻ ሳይሆን በእንግሊዘኛ የዓለም ተቋማት፣ የዓለም ጋዜጠኞች መጥተው ማየት አለባቸው። ይህን በውጭ ያለው ብቻ ኢትዮጵያን በማለት አይደለም፣ መተባበር አለብን። ከላይ ከታች ያለውን ተባብሮ ስራ መስራት አለብን። ገንዘቡ በተግባር ውሎ ደግሞ ለሁሉ ማሳየት አለብን። ህዋት በአማራ ክልል በወረራ በቆይበት ወቅት በርካታ ኢሰብዓዊ ጥሰቶችን መፈጸሙን በቢሊዮን የሚገመት ንብረት ማውደሙንና መዝረፉን የአማራ ክልል አመልክቷል። አለም ነው መኮንን ለዶች ቬሌ ራዲዮ ባህር ዳር